ዛሬ ማለዳ ላይ ላረፉት የቀድሞው የእስራኤል ፕሬዚደንትና ጠቅላይ ሚኒስትር ሽሞን ፔሬስ የዓለም መሪዎች ሐዘናቸውን እየገለጹ ነው። ሽሞን ፔሬስ የእስራኤል መንግሥት ከተፈጠረበት ጊዜ አንስቶ በመንግሥቱ ውስጥ በተለያዩ ከፍተኛ የሥልጣን ቦታዎች ላይ አገልግለዋል። ሪቻርድ ግሪን ያጠናቀረው ዘገባ አለ። አዲሱ ይዞታል። ሕይወታቸው ከራሷ ከእስራኤል ታሪክ ያልተናነሰው የቀድሞ የእስራኤሉ ጠቅላይ ሚኒስትር ሽሞን ፔሬዝ በዘጠና ሦስት ዓመታቸው ነው ከዚህ ዓለም በሞት የተለዩት። ይሄ የጠቅላይ ሚኒስትር ቤንጃሚን ናታንያሁ አስተያየት ነው። ወደ ኋላ ይመጣል። ከዛ በፊት ግን ለእስራኤል ያለ አንዳች ድካም ሕይወታቸውን ሙሉ ያገለገሉት ፔሬዝ በጠቅላላው ህዝብ የሚታወሱም ናቸው። እንደ አውሮፓ አቆጣጠር በ1923 ዓ ም በዛሬዋ ቤላሩስ የተወለዱት ፔሬዝ ከቤተሰቦቻቸው ጋር ነው ወደፊቷ አይሁድ አገር በ11 ዓመታቸው የመጡት። ያኔ የብሪታንያ ፍልስጤም ትባል ነበረ። የእስራኤል ወጣት መከላከያ ሚኒስትር ሆነው በ1952 ተሾሙ የወጣት ዕድሜ የሆነው ሀያ ዘጠኝ ዓመታቸው። በረዥሙ አገልግሎት ዘመናቸውም ብዙ አስተዋጽኦ ያደረጉ ናቸው። ጠቅላይ ሚኒስትር ቤንጃሚን ናታንያሁ ታዲያ ቀደም ሲል እንዳሰማችሁት ስለ ሽሞን ፔሬስ ይህን ምስክርነት ይሰጣሉ። שמעון פרס הקדיש את ሺሞን ፔሬዝ ህይወታቸውም ለመላው ህዝብ የሰውናቸው ናቸው። እንደ ባለ ራእይነታቸውም ትኩረታቸውም በወደፊቱ ላይ ነበር። የደህንነት ሰው እንደመሆናቸው ደግሞ የእስራኤል ልዕልና ዋና ጥንካሬና መመሪያቸው ነበር። እንደ ሰላም ሰውነታቸውም ለወደፊቱ የልጆቻቸውን ህይወት ወይም ከጎረቤቶቻቸው ጋር በሰላም ህዝብ እንዲኖር ብዙ ጥረት አድርገዋል ነው ያሉት። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማም ፔሬዝን በማወደስ ባወጡት መግለጫ መመሪያቸው የሰው ልጆች ክብር የሆነው ፔሬዝ ሰዎች በመልካም ጉርብትና አብረው መዝለቅ እንደሚችሉ ያምኑ ነበር ብለዋል።